አዲስ አበባ በአሁኑ ወቅት ለተፈጠረው የታክሲ ነጂዎች ቅሬታና የሥራ ማቆም አድማ ዋነኛው ምክንያት አዲስ የወጣው የመንገድ ትራንስፖርት ደህንነት ደንብ የተዘጋጀበት ሁኔታ መሆኑን ለቪኦኤ አስተያየታቸውን የሰጡ የታክሲ አሽከርካሪዎች ገልጸዋል። እንደነርሱ እምነት ደንቡ የተዘጋጀው በቢሮና በአዳራሽ ውስጥ ስብሰባ እንጂ የአሽከርካሪዎችን የየዕለት ተሞክሮች ከግንዛቤ በመውሰድ አይደለም። የሀገሪቱን ወቅታዊ ሁኔታ ያላነበቡ ባለሥልጣናት ከአምስት ዓመታት በፊት የወጣውን ሕግ ተግባራዊ ሊያደርጉ መነሳታቸው ግራ እንዳጋባቸው የገለጹም አሉ። በትላንትና ሁለት የሥራ ማቆም አድማ ከመቱት ታክሲዎች አብዛኞቹ ዛሬ አገልግሎት መስጠት ጀምረዋል። እስክንድር ፍሬው በአዲስ አበባ ጎዳናዎች ተዘዋውሮ ያጠናቀረው ዘገባ ተከታዩ ነው። የአዲስ አበባ መንገዶች ወደ ተለመደው ሁኔታ ተመልሰዋል። የስራ ማቆም አድማ ካደረጉት ታክሲዎች አብዛኛዎቹም አገልግሎት መስጠት ጀምረዋል። በቅርቡ ወደ ትግበራ ገብቶ የነበረው የመንገድ ትራፊክ ደህንነት ደንብ ውይይት እንደሚደረግበት የተገባው ቃል ወደ ስራ ለመመለስ ምክንያት እንደሆነው ስሙ እንዲገለጽ ያልፈለገ የታክሲ አሽከርካሪ ለቪኦኤ አስረድቷል። እንግዲህ ትላንትና በማህበራችንም እየተደወለ ተነገረን፣ ስራ ጀምሩ ብለው። እንግዲህ የሚስተካከልልን ከሆነ ደግሞ እኛም የቤተሰብ ኃላፊነን ሰርተን መብላት እንፈልጋለን። ያው ግድም ነው፣ መጀመርም አለብን። ለምን ቤተሰብ ኃላፊነን ብዙ ነገር አለ። ጀምሩ ካሉ መጀመር ነው ያለው ነገር ያው ይስተካከልላችኋል ነው የተባለው። እንግዲህ ስተካከል ተስፋ እያደረጋችሁ ነው? አዎ ግድብ ነው፣ ግድብ ነው መሆንም አለ። ከአምስት ዓመታት በፊት የወጣውን ደንብ በዚህ ሰዓት ተግባራዊ ሊያደርጉ የተነሱ ባለስልጣናት የሀገሪቱን ወቅታዊ ሁኔታ ከግምት ያላስገቡ መሆናቸውን ይሄው አስተያየት ሰጪ ተናግሯል። ያለው የሀገሪቷ ሲትዌሽን ብዙም ዙሪያው ላይ ጥሩ አይደለም የሀገሪቱ ሁኔታ አዎ። ስለዚህ አሁን ምንድ ነው? እነሱ ራሳቸው ቢሮ ቁጭ ብለው ይሄን ነገር ይሄ ነገር በሁለት ሺህ ሦስት ነው ይሄ ነገር የወጣው። ስለዚህ ልክ እናንተም አዲስ አበባ በጥብጡ ይሁን ምን እንደሆነ እኛም ራሱ ሊገባን አልቻለም። ቢሮ ውስጥ ያሉ ሰዎች ማለት ነው። እነሱ ወጥተው በስራ እውነቴን ነው የምነግርህ። እንደው ሆን ብለህ ስታየው እኮ ለምንድን ነው ለምንድን ነው ብለህ ስታየው፣ እኛ ታክሲዎችን እንትን የሚያደርጉን ምክንያት እኛም ሊገባን አልቻለም። የአሽከርካሪዎቹ ቅሬታ መነሻ በ2003 ዓመተ ምህረት በሚኒስትሮች ምክር ቤት የወጣው ደንብ 208 ዝባር 2003 ነው። ከአምስት ዓመት በፊት ከወጣው ከዚሁ የመንገድ ትራፊክ ደህንነት ደንብ ጥፋቶችን ስለመመዝገብና ስለሚወሰዱ እርምጃዎች የሚጠቅሰው ክፍል ደግሞ ዋነኛው ቅሬታቸው መሆኑን አስተያየት ሰጪዎች ተናግረዋል። ደንቡ በስድስት እርከኖች የተከፋፈሉ የጥፋት ዝርዝሮችን አካትቷል። አሽከርካሪዎች እስከ 21 የጥፋት ነጥብ ጣሪያ ሲደርሱ ፈቃዳቸው እንደሚሰረዝም ደንቡ ያመለክታል። ፈቃዱ የተሰረዘበት አሽከርካሪ ከሁለት ዓመታት ቆይታ በኋላ አዲስ ፈቃድ እንዲያወጣ እንደሚገደድም ይጠቅሳል። ወትሮውንም ይህንን የቅጣት ምዝገባ ሂደት ያልደገፉት የታክሲ አሽከርካሪዎች ታዲያ ተግባራዊ መደረግ ሲጀምር የተቃውሞ አድማ አድርገዋል። ስሜ አይጠቀስ ያለ የታክሲ አሽከርካሪ የነጥብ አያያዙ የከተማዋን ተጨባጭ ሁኔታ ከግምት ያስገባ አይደለም ይላል። ሁኔታዎች ባልተመቻቹበት ሁኔታ ነጥብ መመዝገብ ይከብዳል። አሁን መቆሚያ ቦታ የለም። እዚህ ጋር ትርፍ ምጭንበታ ሰዓቶች አሉ ማለት። እነሱም አንዳንዴ ዝም ይሉል፣ ዝም በማይሉበትም ሰዓት አለ። አጋጣሚ ብትገኝ እንኳን እሱ አራት ነጥብ ያስይዝባል። እሱን እሱ እንደምረው ከፍተኛ ነጥብ ነው ሊያስመዘግብብ የሚችል። በአጭር ጊዜዎች ውስጥ መንጃ ፍቃድ ይነጠቃል ማለት ነው እና ነጥብ አያዙ ብዙ ሰውም አልተመቸውም። ያን ነው አንደኛ ምንትን ያለ እንግዲህ፣ ትናንትና የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ሲናገሩ፣ ይሄ እኮ ሁሉንም አሽከርካሪ ነው የሚመለከተው፣ ታክሲዎችን ብቻ አይደለም፣ ደንቡ መኪና የሚይዝ ማንኛውንም ሰው ነው የሚመለከተው የሚል ነገር ተናግረው ነበር። ይመለከት ይችላል። ግን አብዛኛው ደግሞ እንቅስቃሴ ላይ የምንለው እኛ የቤት መኪና ጠዋትና ማታ ሊሆን ይችላል የሚንቀሳቀሱ፣ እኛ ከስራችን አንጻር ደግሞ ብዙ ጥፋት ሊፈጸም ይችላል። የስራው ባህሪ ራሱ እንድታጠፊ አያስገድዳል። ባለፈው ቅዳሜ በዚሁ ደንብ ላይ ከባለድርሻ አካላት ጋር መወያየታቸውን ለኢቢሲ የገለጹት የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ ካሳሁን ኃይለማርያም ትግበራው ለሶስት ወራት እንዲቆይ ተስማምተናል ብለዋል። የሚኒስትሮች ምክር ቤት ደንብ ሁለት መቶ ስምንት ሁለት ሺ ሶስት የወጣው አምስት አመት ነው። አሁን አዲስ የሆነው ደንቡ ላይ ጥፋት የሚያደርሱ አሽከርካሪዎችን መረጃውን መመዝገብ ብቻ ነው አዲስ የሆነው። በዚህ አሰራር ላይ ከባለድርሻ አካላት ጋራ ሰፊ ውይይት አድርገናል። ባለፈው ቅዳሜ ተስማምተው ሁሉም በዚህ በጠየቁ ጥያቄ ዙሪያ በመወያየታችን በጣም ተደስተው ተመልሶ የሄዱ አሽከርካሪዎችን በመግለጽ ወደ ስራ እናስገባለን የሚል ስምምነት ደርሶን ይህንንም ደግሞ በመገናኛ ብዙኃን ይገለጽልን ስላሉ በመገናኛ ብዙኃንም ገልጸን አሳውቀን ነበር። በዚሁ ጉዳይ ላይ ያነጋገርኩት የታክሲ አሽከርካሪው ጌትነት ወርቆ ግን ውሳኔው በሚገባ አልተገለጸም ይላል። እነሱ ይህንን ይላሉ፣ ሁልጊዜ ነው የሚባለው ከመንገድ ትራንስፖርት። ይሄ ነገር ብዙ ጊዜ የሆነ ነገር ጭምጭምታ ሲሰማ ከታክሲ ትራንስፖርት አካባቢ ታክሲ ቤዝ የሚበዙበት ረዳቶች፣ ተራ አስከባሪዎች፣ ሹፌሮች የሚበዙበት አካባቢ እንዲ አይነት ጭምጭምታ ሲነሳ የተለመደ ነው። የሆነ ነገር ሲደረግ ለእንደዚህ ቀን እንደዚህ አድርገናል የተለመደ ነው። ይህንን ነገር ሙሉ ለሙሉ በሚዲያው አዋጁን አውጀናል። ከዛሬ ጀምሮ እንደዚህ እንዳታረጉ እንዳሉት ሁላ ከዛሬ ጀምሮ ለሶስት ወር እንደዚሁ ሆኗል ብሎ በሁሉም ሚዲያዎች በዛች በተወሰነችበት ቀን በማህበራቱ ብቻ ሳይሆን በጠቅላላ ሚዲያ ድርጊቱ ከተፈጸመ በኋላ ሳይሆን ሳይፈጸም መጀመሪያ ቢናገሩ ለምን አይሰራም? የታክሲ ይህን ነው የምንለው። ስለዚህ አብዛኛው የታክሲ አሽከርካሪ የሚያውቀው ነገር አልነበረም ነው። ስለ መራዘሙም በትክክል እኔ እኔ በግል አሁን እኔ አላውቅም ነበር በግል እኔ አላውቅም። በእኔ በኩልም ያሉት የማውቃቸው ልጆችም አብዛኞቹ አያውቁም። ይህንን የሚያውቁት እነማን ናቸው? የቦርድ አባላቶቹ ናቸው። የማህበራት የቦርድ አባላቶች ሄደው ተነጋግረው ይሆናል፣ ተነግሯቸው ሊሆን ይችላል። ደንቡ ሲረቀቅና ሲዘጋጅም ጉዳዩ የሚመለከታቸው አሽከርካሪዎች ተሞክሮና የከተማዋ ተጨባጭ ሁኔታ ከግምት አልገባም ባይ ነው። ውስን የሆኑ የመንግስት ሰዎች ናቸው ይህን ነገር የተናገሩት። ማንን እኔ በኩል ስብሰባ ላይ አሁን ስብሰባ በማህበር ስብሰባ ተጠርተን ስንሄድ ለዚህ አጀንዳ ተብለ ተሄደ የሚወራው ሌላ ጉዳይ ነው። ስለዚህ ይሄ ባለበት ስንት ስብሰባ ረግጦ ወጥተዋል። ታክሲ ሹፌሩ፣ ምኑ ምኑ። ስለዚህ ትክክለኛ ጥናት ማጥናት ከፈለጉ ወደ የቢሮ ሰብስበው ሳይሆን ታክሲ ተርሚናል ውስጥ ባለበት ረዳቶች ባሉበት፣ ሹፌሮች ባሉበት፣ ዋና የሚመለከታቸው ማለት ባሉበት ቦታ ላይ ጥናቱን ቢያደርጉ ውጤቱ ምን እንደሆነ እነሱ የሚያውቆታል። ታክሲ የሚጠቀሙ የአዲስ አበባ ከተማ ነዋሪዎችም የስራ ማቆም አድማውንና አዲሱን ደንብ በተመለከተ የተለያዩ ሀሳቦችን አንጸባርቀዋል። የመንግስት ሰራተኛ መሆኗን የገለጸችው ሰላም አዳነ መረጃ መመዝገቡና የቅጣቱ መጠን እንደገና መታየት እንዳለበት ታምናለች። ቅጣቱን ግን እንደዚህ ባያደርጉት ምክንያቱም ይህ ለትራፊኮች ከቅጣት ውጭ ገንዘብ እንዲሰበስቡ ነው የሚያደርጋቸው። ብዙ ጊዜ ሰው ሲቀጣ ሄዶ ለመክፈል በቃ ከፍላለሁ ብሎ ኃላፊነቱን ይወስዳል። ነገር ግን ትራፊኮች ይህንን ቅጣት እንደሚዝገብ እንደሚመዘገብ ሲያውቁ ግን እዛው ለመደራደር አመች ይሆናል እና የሆነ ስርአት ቢያስይዙት የሆነ መንገድ ቢከፍቱለት ጥሩ ነው እንጂ ይሄ ከተመዘገብክ በኋላ ምንጃ ፍቃድ ይወሰዳል የሚለው ጥፋቶች ተመዝግበው ሀ አንድ ከደረሱ እሱ የሚለው ነገር ጉቦ ለሚቀበሉ ትራፊኮች ከፍተኛ መንገድ እየከፈተ ነው። ግን አሰራሩን ቢያስተካክሉ ጥሩ ነው። ላ ሌላው አስተያየት ሰጪ ዶክተር መንግስቱ ውቤ ግን የታክሲ አሽከርካሪዎቹ ቅሬታቸውን ማቅረብ የነበረባቸው ስራቸውን እየሰሩ ነው ብለዋል። ህጉን ጠርቄ ባለው ግን አይቲንክ ስርአት ማስያዝ ነው የመንግስት ህግ ሌላ ነገር የለውም። ግን ስርዓት ማስያዝ ደግሞ ማለት አይ ቲንክ ለታክሲዎቹ ደግሞ ጠቃሚ ነው። እንዴት ነው የሚጠቅመው? ስርዓት ከሌለ ሁሉ ነገር ይበላሻል። እና ህጉን ተቀብሎ ህዝቡን እያስተናገዱ ስርዓቱን እንዲስተካከልላቸው መነጋገር እንጂ ማቆም የለባቸው። ምክንያቱም አገሪቷ ስንት በትናንትና ሁለት ስንት ኢኮኖሚ ነው የሚወድቀው። ይሄ ኃላፊነት አለመኖር ይመስለኛል። በትናንቱ የታክሲዎች አድማ ላይ አስተያየት የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ አዲስ የወጣው ደንብ የትራፊክ አደጋን ሊቀንስ እንደሚችል አስረድተዋል። ከወባ ባልተናነሰ ሰው የሚገለው የመኪና አደጋ ነው እዚህ ሀገር ውስጥ አሁን ከኤችአይቪም በበለጠ እየገደል ያለው የመኪና አደጋ ነው። ስለዚህ የመኪና አደጋ መቆጣጠር ካለብን እያንዳንዱ በመኪና መንዳት ውስጥ የተሰማራ ሰው ትራንስፖርት አገልግሎት የተሰማራ ሰው ሕጉና ሥርዓቱን አክብሮ መንቀሳቀስ መቻል አለበት። ሕጉና ሥርዓቱን አክብሮ መንቀሳቀስ እንዲችል ደግሞ የህግ ማዕቀፍ ያስፈልገዋል። ጉዳዩ ላይ ስምምነት ላይ ተደርሶ ወደ ስራ የሚገቡበት ሁኔታ ጥፋት በተደጋጋሚ ያጠፋ ሰው ይቀጣል የሚል መመሪያ ወይም ደንብ ለአድማ የሚያነሳሳ ነው የሚል እምነት የለውም መንግስት። የደንቡን ትግበራ በሦስት ወራት ለማዘግየት የተስማማው መንግሥት የአሽከርካሪዎቹ ቅሬታዎች እንዴት መፍትሄ እንደሚያገኙ በግልጽ አላብራራም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።